በሰሜን ወሎ ዞን ቆቦ ከተማ ከማክሰኞ ጀምሮ በተቀሰቀሰ ተቃውሞና ግጭት የሰው ሕይወት መጥፋቱና ንብረት መውደሙ የሚታወስ ሲሆን በዛሬ ዕለት ደግሞ ወጣቶች ከየቤታቸው እየታፈሱ መሆኑን ነዋሪዎች ገልጸዋል። ዛሬ ከተማዋ በከፊል የተረጋጋች ብትመስልም ቁጥራቸው የበዛ የመንግሥት ታጣቂዎች በከተማው ውስጥ እንደሚገኙ ተነግሯል። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በአማራ ክልል ቴሌቪዥን ጣቢያ በሰጡት መግለጫ የችግሩ መሰረት በህብረተሰቡ ዘንድ ሲጠራቀም የቆየ ቅሬታና ብሶት መሆኑን ገልጸው ህዝቡ የሚያነሳቸው ችግሮች የፓርቲው ማለትም የብአዴን ችግር መሆኑንም ጠቅሰዋል። ጽዮን ግርማ የዛሬን የቆቦ ከተማ ውሎ በተመለከተ ዝርዝር አላት። በወልዲያ ከተማ በጥምቀት በዓል አክባሪዎች ላይ የተፈጸመውን ግድያ የተቃወሙና በእርሱም የተቆጡ ወጣቶች የቆቦ ከተማውን ህዝባዊ ተቃውሞ አካሂደዋል ብለውናል። በትላንትና እለት ያነጋገር ናቸው የቆቦ ከተማ ነዋሪዎች። በዚህም ምክንያት ማክሰኞ ጥር 14 2010 ዓ ም የተቀሰቀሰው ተቃውሞ ቀስ በቀስ ተባብሶ በከተማው ነዋሪዎችና በመንግስት ታጣቂዎች መካከል ጦርነት መሰል ግጭት እንዲከሰት አድርጓል ብለውናል። እስካሁን በመንግስት በኩል የሰው ህይወት መጥፋቱን ከመግለጽ ውጪ በቁጥር የተሰጠ መረጃ ባይኖርም ያነጋገርናቸው ነዋሪዎች ግን የሰባት ሰው ህይወት ማለፉን በትላንትናው ምሽት ገልጸውልናል። ከሰው ህይወት መጥፋት በተጨማሪም የመንግስት የግለሰቦችና የባህል ሀብቶች ንብረት በከፍተኛ ሁኔታ መቃጠሉን ተናግረዋል። የዛሬውን ዕለት ውሎ የጠየቅናቸው ነዋሪዎች ዛሬ ከተማው በአንጻሩ የተረጋጋ ቢመስልም የመንግስት ታጣቂዎች ከተማውን መቆጣጠራቸውን ይናገራሉ። ስሙንና ማንነቱን እንድደብቅ ድምፁንም እንድንቀይር የጠየቀን ወጣት የዛሬውን ሁኔታ ያስረዳል። ህዝቡን በመምታት ላይ ያሉት ህዝቡን እነሱም ወጣቱ ግን አለ ነው እዚህ አስፋልት አለቀ ማክሰኞ የተጀመረበት ቀስ ጀምሮ እስካሁን ድረስ የተከፈተ ሱቅ የለም። የንግድ ቦታዎች ሁሉም ዝግ ናቸው። ትምህርት ቤት ውስጥ ቤቶች ዝግ ናቸው። ያልተከፈቱም መንገዶች ሁሉ ተዘጋጅተዋል። ሌላው በከተማው ነዋሪ የሆኑና በትናንትናው ምሽት አነጋግረናቸው ናቸው የነበሩ አዛውንት የዛሬውን የአካባቢያቸውን ሁኔታ ጠይቀናቸው ነበር። የክልሉ ባለሥልጣናት ሁኔታውን ለማየትና ለማረጋጋት ቆቦ ከተማ መግባታቸውን ገልጸውልናል። ቆቦ ዛሬ አራት ሰዓት የተወሰነ የወጣቶች እንቅስቃሴ ነበረ። ያጋሚ ሰራዊት ብቻ በልዩ ሁኔታ በተጠናከረ ሁኔታ በየሉት ወጣቱን እጅት በከፋ ሁኔታ ወደ ገድቧ ስለው ነበር። ከስምንት ሰአት በረዳለ እጅግ በከፋ ሁኔታ አሁን በድብደባ ላይ ናቸው። በጣም በጣም በጣም ብዛት ያላቸው የአጋሚ ሰራዊቶች ናቸው። ለንደ ቤት ገብተው ከእናት ውስጥ ገብተው እየበጨት ነው የሚደበድሉ። እኔ ደግሞ አሁን ወጥቼ እየተከታተልኩ ነበር። ወም አንዳንዶቹ አትገባም ምናምን ብለኝ አሁን ነው ወደ ቤት የገባሁት። ና አ አሁን አሁን አሁን አንድ ሽድ ራሱ ማህል የሚታጠረ በቃ በቃ ፎቶግራፍ ከይዛም ትንብዝ ከይዟል ያሉም መኪና ኦራል መኪና አለ ከኦራል መኪና እየጫሉ እየደገደጉ ጭንሻ ጭንሻቸውን ነው የሚመታቸው ከመጣቸው በኋላ ሸረት ሲሉ ሀገሪቱን የሚመራው ገዢው ፓርቲ ኢህአዲግ ለአስራ ስምንት ቀናት ግምገማ አካሄዶ ችግሮችን እንደሚያስተካክል ከገለጸ ቅርብ ቀናት ተቆጥረዋል። ነገር ግን ከዚህ በኋላ በዚህ ሳምንት ብቻ በርካታ ሁነቶች በሀገሪቱ ተከስተዋል። በወልዲያና በሞያሌ ሞቶች፣ በወልቂጤ ደግሞ ሕዝባዊ ተቃውሞ ተነስቷል። በቆቦ ከተማ ደግሞ ተቃውሞ ወደ ግጭት፣ ሞትና ቃጠሎ፣ እስር መከሰቱን ነዋሪዎች ተናግረዋል። በቆቦ ከተማ ነዋሪ የሆኑ የሰማንያ ዓመት አዛውንት ቀውሱ አሳሳቢ ነው ይላሉ። እንግዲህ ቆቦ ወደ ወደ ሀያ አመት ይሆነኛል ስሜ እንኳ ቢሰር ምደል ምን ያደርጋል ስ በጣም የሚያሳዝን ነው። ደስ ማይሉኝ እንደ የሚያስለቅስና የሚያሳዝን ነው። ለሀገራችን እንደ ሆነ ታሪኳን የሚያጎድሽ ነው። ወገን በወገኑ ላይ የሚፈጸመው ድርጊት ከውጭ የምንሰማው ዜና እዚህ በእኛ እድሜ ማየታችን አሳዛኝ ነው። እኛ ኢትዮጵያውያን ታሪካችን እርስ በርስ ሳይሆን በውጭ ጠላት በአንድነት በመነሳት አሳፍሮ ነጮችን በመመለስ የነበረን ሀያልነትና ተሰሚነትና ክብር እርስ በርስ በመናከስና እርስ በርስ ደም በመቃላት የምናየው ገጽታ ሁላችንም ቅስም የሚሰብር ነው። እኔም ማዝ ነው በዚህ እኔም አዝነው በዚህ እድሜ አይናችን የምናየተው ነው። በጣም የሚያሳዝነው የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በዛሬው ዕለት ለአማራ ክልል የቴሌቪዥን ጣቢያ በሰጡት መግለጫ ችግሩ የብአዴን ነው ብለዋል። የሰው ሕይወትም አልፏል። ንብረትም ውድመት ደርሷል። በዚህ አጋጣሚ በደረሰው የሰዎች ሕይወት ህልፈትና የንብረት ውድመት በክልሉ መንግስት ስም የተሰማኝን ሐዘን እየገለጽኩ ለተጎጂ ወገኖች መጽናናቱን እመኛለሁ። የዚህ ችግር መሰረቱ እንግዲህ በህብረተሰቡ ዘንድ ሲጠራቀም የቆየ ቅሬታ አለ፣ ብሶት አለ። ይሄ ቅሬታና ብሶት በህብረተሰቡ ዘንድ ሲከማች ቆይቶ በተለይም ደግሞ በወጣቱ የህብረተሰብ ክፍል በርካታ አንገብጋቢ ጥያቄዎች ሳይመለሱ የቆዩበት ሁኔታ አለ። እነዚህ ችግሮች ባለመመላሳቸው ምክንያት በወጣቱ የህብረተሰብ ክፍል ከጊዜ ወደ ጊዜ እየተከማመሩ የቆዩ ችግሮች አሁን ለደረሰው ጉዳት አድርሰውናል። እነዚህን ችግሮች ለመፍታት በአገር ደረጃም ሆነ በክልል ደረጃ ጥረቶች እየተደረጉ ይገኛሉ። በተለይም ደግሞ በቅርቡ ኢህአዴግ በአገር አቀፍ ደረጃ ባደረገው ግምገማ ህብረተሰቡም ያነሳቸውን ችግሮች በዝርዝር ገምግሞ የመፍትሄ አቅጣጫዎችን አስቀምጧል። እነዚህ ህዝቡ የሚያነሳቸው ችግሮች በመሰረቱ የማንም ችግሮች አይደሉም። የብአዴን አመራር ችግሮች ናቸው። የአማራ ክልልን ህዝብ የሚያስተዳድረው የሚመራው ብአዴን ነው። እነዚህን ችግሮች የመፍታት ኃላፊነት የብአዴን ችግር ነው እና ይሄንን ኃላፊነቱን ባለመፈታቱ ባለመወጣቱ ምክንያት የተፈጠሩ ችግሮች ናቸው ብለን ነው የምናምነው። የእነዚህ ችግሮች አፈታት ግን ምንም እንኳ የአመራር ድክመት የወለዳቸው ችግሮች ቢሆኑም የችግሮቹ አፈታት በሰላማዊ መንገድ መሆን አለበት ብለን እናምናለን። ሰሞኑን በወልዳያ ከተማና በቆቦ ያየነውም ይህን ነው፣ ጥፋት ነው ማለት ነው። በዚህ ጥፋት ደግሞ ዋነኛ ተጎጂዎቹ የከተሞቹ እና የአካባቢው የህብረተሰብ ክፍሎች ናቸው። በሌላ በኩል በስደት ላይ ያለው ሕጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጽሕፈት ቤት ይህንኑ የሀገሪቱን ሁኔታ በተመለከተ መግለጫ ልኮልናል። በዚህ መግለጫ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ በብሔራዊ ደረጃ የሚከበረውን የጥምቀትን ክብረ በዓል ለማክበር በወልዲያና በአካባቢው ታቦቱን ወይም ታቦተ ሕጉን ይዘው ስርዓት አምልኮ በሚያከናውኑ ካህናትና ምዕመናን ላይ የአስለቃሽ ጋዝ ጢስ በመተኮ ካህናቱ በአስለቃሽ የጋዝ ታፍነው እንዲወድቁ በማድረግ ክብረ በዓሉን በማደናቀፍና በክብረ በዓሉ ቦታ በሚገኙ ንጹሐን ዜጎች ላይ እንዲሁም በመላ የሀገራችን ክፍሎች በሚገኙ ወገኖቻችን ላይ የምድር ተሽከርካሪዎችና የአየር ላይ በራሪዎችን በመጠቀም በዘመናዊ መሳሪያ እየተፈጸመ ያለው የጅምላ ጭፍጨፋና ግድያ በብፁዕ ወቅዱስ አቡነ መርቆሪዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚመራው በስደት ላይ የሚገኘው ህጋዊ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በጥብቅ ያወግዛል ይላል። መግለጫው አያይዞ በግፍ ለተገደሉት በመላ የሀገራችን ክፍሎች ለሚገኙ ወገኖቻችን በአብያተ ክርስቲያኖቱ ጸሎተ ፍትሐት እንዲደረግላቸው ተወስኗል ይላሉ። ቤተሰቦቻቸው ለተገደሉባቸውና በመሪር ሀዘን ላይ ለሚገኙ ወገኖች ቅዱስ ሲኖዶስ ጥልቅ ሀዘን ይሰማዋል ይላል መግለጫ። ለሀገር መከላከያ ሰራዊትና ለፖሊስ አባላት የቀረበ ጥሪ በሚለው የመግለጫ ክፍልም በዓለም ታሪክ እንደሚታወቀው ሁሉ የሀገር መከላከያ ሰራዊትና የፖሊስ አባላት የሀገር ዳር ድንበር በውጭ የውጭ ወራሪ ኃይል እንዳይደፈር የሀገሩን ዳር ድንበር ያስከብራል የዜጎችንም ደህንነት ይጠብቃል እንጂ በራሱ ወገን ላይ የጅምላ ጭፍጨፋ ግድያ አይፈጽምም። ስለሆነም በዚህ ፈታኝ ወቅት ጊዜ ከሚለውጠው ኃላፊና ጠፊ አገዛዝ የጅምላ ጭፍጨፋና ግድያ ትዕዛዝ መመሪያን በመቀበል ነገ መጠለያ የሚሆናችሁን ወገናችሁን ከመግደል እንድትቆጠቡ ሕጋዊ ቅዱስ ሲኖዶስ በእግዚአብሔር ስም ይጠይቃል ይላል መግለጫው። አድማጮች በቆቦ የተከሰተውን ሁኔታ በተመለከተ ቤትና ንብረታቸው የተቃጠለባቸውን ግለሰቦች ይዘን በዝርዝር በሰኞ ምሽት ፕሮግራማችን እንመለሳለን።